የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች በየቀኑ ከምሽቱ ሦስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከወገን እውቅና ማግኘት በጣም ደስ የሚል ስሜት አለው። ለዚህም በጣም አመሰግናለሁ። ግን ዋናው ለተተኪው ትውልድ የስራ ልምዳችንን ማካፈሉ ለእኔ በጣም በጣም ደስ የሚለኝ ነገር ቢኖር እሱ ነው። ከአሜሪካ ተመልሼ ወደ ኢትዮጵያ በሄድኩ ጊዜ በግራና በቀኝ ትንሽ ካርቶን ወረቀት ያነጠፉ የሚተኙ ልጆች በብዛት ንን አይቼ ሀገራችን እነኚህ ልጆች በዚህ አይነት ሁኔታ እንዴት ብዬ በጣም ነው ራሴን መታኝ የነበረው። አንድ ነገር ማድረግ አለብኝ ለሀገሬ ብዬ ነበር የተመለስኩት እና ከዛን ጊዜ ጀምሮ ያው የአጋር መቋቋምን ጀመርኩኝ። በትንሹ የተጀመረው ነገር እያደገ ሄደ። ምስም ብቻውን የተካሄደውን የኢትዮጵያውያን አሜሪካውያን የሽልማት ድርጅት አመታዊ ስነ ስርዓት ተከትሎ የተሰናዳ ቅንብር ነው። የሰማችኋቸውም ከአመቱ ፈርጦች ለምሽቱ ዝግጅታችን እየጋበዝናቸውን ሁለቱን ነው። ከሸላሚያቸው ከማህበረ ግዩራን ዘረ ኢትዮጵያ መሪዎች ጋር አብረውን ያመሻሉ። አገር ቤት እያለሁ እኔ በኢትዮጵያ ደራሲያን ማህበርም ሆነ በሌሎች የግለሰብ የመጽሐፍ ምርቃቶች፣ ስነ ጽሁፍ ዝግጅቶች ላይ ብዙ እንቅስቃሴ ውስጥ እሳተፋለሁ። እንደ አቅራቢም እንደ ታዳሚም ሆኜ ብዙ ሰዎች አገኛለሁ። ልምዳቸውን የሚያካፍሉ ብዙ እድል ይሰጣል የአገር ቤቱ ህይወት። ወደዚህ ከመጣሁ በኋላ ግን ከባድ ነው። ምክንያቱም አዲሱ ባህል እና አኗኗር ለመቀላቀል አዲስ ህይወት ለመመስረት ብዙ ፈተናዎች ስላሉ ውጣ ውረዶች ስላሉ ከስነ ጽሑፍ ያርቃል። ገጣሚ ሰለሞን ሞገስ ነው በቅርቡ ለንባብ ካበቃት አዲስ የግጥም መድብሉ ጋር ከሚኖርባት የጀርመኗ ሙኒክ በስልኩ መስመር ብቅ ብሏል። እርሱም አብሮን ያመሻል። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ በቅርቡ ባራዳ ጊዮርጊስ ቤተ ክርስቲያን ግቢ መታሰቢያ ሐውልት የቆመላቸውን የታውራሪ ሀብተ ጊዮርጊስ ዲነግዴን ታሪክ የሚያወሱ እንግዳ ይዞ ብቅ ይላል እሁድ ሰኔ ሁለት ሁለት ሺ አስራ ስድስት አመተ ምህረት ሰላም ጤና ይስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ታየነን እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁን እንዘልቃለን። አብራችሁን አምሹ። አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። እስራኤል ዛሬ እሁድ ጋዛ ላይ የነፍስ አድን ዘመቻ ስትል በጠራችው ጥቃት አራት ታጋቾችን ያስለቀቀች ሲሆን በጋዛ ሐማስ የሚመራው የጤና ጥበቃ ሚኒስቴር ደግሞ በጥቃቱ በትንሹ የ274 ፍልስጤማውያን ሕይወት ማለፉን አስታውቀዋል። የነፍስ አድን ዘመቻው የተፈጸመው በአልኑሴራት ጥቅጥቅ ባለው የመኖሪያ ሰፈር ሲሆን የእስራኤል ኃይሎች ከፍተኛ ተኩስ በመክፈት ሲንቀሳቀሱ እንደነበር ተዘግ ዘግበዋል የእስራኤል መከላከያ ሚኒስትር ዮዋፍ ጋላንት የነፍስ ማዳኑ ዘመቻ እጅግ ጀግንነት የተሞላበትና በ47 ዓመታት ቆይታዬ ካየውት ጀብድ አንዱ ነው ሲሉ ገልጸውታል የጤና ባለስልጣናት ይህ እልቂት ግጭቱ ከጀመረበት ጊዜ አንስቶ ከነበሩት ደማፋሳሽ ክስተቶች አንዱ ነው ብለውታል የጋዛ ጤና ባለስልጣናትም የሟቾች ቁጥር ከ210 ወደ 274 ከፍ ማለቱን ገልጸዋል የእስራኤል ሰው አልባ አውሮፕላኖችና የጦር አውሮፕላኖች ወደ መኖሪያ ቤቶችና ለመሸሽ በሚ ሞክሩ ሰዎች ላይ ያለምንም ልዩነት መተኮሳቸውን የተመለከቱ የአይንማኞች ጥቃቱን ከፍተኛ እልቂት ነው ብለውታል። የሃማስ መሪ እስማኤል ሀኒዬ ተቃውሟቸው እንደሚቀጥል የገለጹ ሲሆን የአልቃሳም ብርጌድ ቃል አቀባይ በበኩላቸው በድርጊቱ ታጋቾች ተገድለዋል ብለዋል። የኢራን የበላይ ጠባቂ ምክር ቤት ፕሬዚደንት ኢብራሂም ራይሲና ሌሎች ሰባት ሰዎች በሄሊኮፕተር አደጋ ከሞቱ በኋላ እንደ ኤሮፓ አቆጣጠር ሰኔ 28 በሚካሄደው ፕሬዝደንታዊ ምርጫ እንዲወዳደሩ አክራሪውን መስመር ይከተላሉ ያላቸውን የፓርላማ አፈጉባኤና ሌሎች አምስት ሰዎችን ስም አጽድቋል። የቀድሞ ፕሬዝደንት ማህሙድ አህመድ ነጃድ በምርጫው እንዳይወዳደሩ ምክር ቤቱ በድጋሚ አግዷቸዋል። ስር ነቀል ለውጥ የሚደግፉ ሴቶቹም ሆኑ የመብት ተሟጋቾች በምርጫው እንዲወዳደሩ አልተፈቀደላቸውም። ከእጩዎች ገናና ስም ያላቸው በቅርቡ የፓርላማ አፈ ጉባኤ ሆነው በድጋሚ የተመረጡት የ62 ዓመቱ መሐመድ ባገር ቃሊባፍ ቀደም ሲል እንደ ኤሮፓ አቆጣጠር ከ2005 እስከ 2017 የቴሄራን ከንቲባ ሆነው አገልግለዋል። የወግ አጥባቂው የበላይ ጠባቂ ምክር ቤት መሪ አያቶላህ ካሚኒ በቅርቡ ቃሊባፍን እንደሚደግፉ ፍንጭ ሰጥተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአውሮፓ ሕብረት ፓርላማን ወደ ቀኝ ወገንተኞቹ ያዞራል ተብሎ ለሚጠበቀው ምርጫ ዛሬ እሁድ በ20 የአውሮፓ ሀገራት መራጮች 720 የምክር ቤት አባላትን ለመምረጥ ድምፅ ሲሰጡ ውለዋል። የዩክሬን ጦርነት፣ ስደትና የአየር ንብረት ፖሊሲ በገበሬዎች ላይ የሚያሳድረው ተጽዕኖ መራጮች ላይ ተጽዕኖ ያሳድራሉ ከተባሉ ቁልፍ ጉዳዮች መካከል ይገኙበታል ዋና ዋናዎቹና የአውሮፓ ሕብረት ደጋፊ ፓርቲዎች አብላጫ ውን ይዘው እንደሚቀጥሉ ቢጠበቅም እንደ ኔዘርላንዱ ገርት ዊልደርስ እና ፈረንሳዩ ማሪን ለፔን የሚሞራቸው ጠንካራዎቹ ቀኝ ፓርቲዎች መቀመጫዎችን ሊያገኙ እንደሚችሉ ተገምቷል። በምክር ቤቱ የጠንካራ ቀኝ ፓርቲዎች እኩልና መጨመር በአውሮፓ ህብረት ውስጥ ህጎችን ማውጣትና ውሳኔዎችን ሊያወሳስብ ይችላል ተብሏል። የቤልጂየም ጠቅላይ ሚኒስትር አሌክሳንደር ዴክሮ አውሮፓ ወሳኝ ደረጃ ላይ ና ከፍተኛ ጫና ውስጥ እንደምትገኝ አስጠንቅቀዋል ቀኝ አክራሪዎቹ ወይም ህዝባዊ ፓርቲዎች አሁን በሀንጋሪ ስሎቫኪያ ና ጣሊያን መንግስታትን እየመሩ ሲሆን በሌሎች አገራት ውስጥም የገዢው ጥምረት አካል ናቸው በመጨረሻም ፍሎሪዳ ውስጥ ሶስት ሴቶች በሻርክ ተነከሱ ዩናይትድ ስቴትስ ፍሎሪዳ ግዛት ውስጥ ከትላንት በስቲያ አርብ አንድ ሴትና ሁለት ልጃገረዶች ላይ ሻርክ ጉዳት ማድረሱ ከተሰማ ወዲህ ባለስልጣናት የውቅያኖሱን የባህር ዳርቻ እየጠበቁ ሲሆን ዋናተኞችንም አስጠንቅቀዋል። ሶስቱ ሰዎች ላይ የደረሰው የሻርክ ጉዳት በተመሳሳይ ቀን ቢሆንም ሁለት የተለያዩ ቦታዎች መሆኑ ተገልጸዋል። ከአደጋው ጋር በተያያዘ በፍሎሪዳ ሰርጥ ውስጥ ያሉ በርካታ የባህር ዳርቻዎች ባለፈው አርብ ለዋናተኞች ተዘግተው ቆይተዋል። ትላንት ቅዳሜ ከፍተኛ የአደጋ ምልክቶችን ከሚያ ሁኔታው ለበልቡ ማስጠንቀቂያዎች ጋር ክፍት ተደርገዋል። የመጀመሪያው ጥቃት የተፈጸመው ዋተር ሳንድዊች ቤች ተብሎ በሚጠራው አቅራቢያ ነው። በአደጋው መካከለኛው የእጇ ክፍል ከባድ ጉዳት ያጋጠማት አንዲት ሴት የተወሰነ የእጇ ክፍል እንዲቆረጥ መደረጉን የሳውዝ ዋልተን እሳት አደጋ ክፍል ኃላፊ ራያን ክሮፎርድ ለጋዜጠኞች በሰጡት መግለጫ ተናግረዋል። ይህ ጉዳት ከደረሰ ሁለት ሰዓታት በኋላ 64 ኪሎሜትሮች ርቀት ላይ ሻርክ ሌላ አደጋ በሁለት ልጃገረዶች ላይ ማድረሱን ሪፖርት እንደደረሰው ፖ ፖሊስ አስታውቋል። ከጓደኞቻቸው ጋር ሲዋኙ በነበሩ ልጃገረዶች ላይ መጠነኛ የተባለው አደጋ የደረሰው ከውገብ በላይ በከፊል መቆም የሚያስችል ጥልቀት ባለው የውሃ ክፍል ውስጥ መሆኑ ተገልጸዋል ጉዳቶቹን ያደረሰው አንድ ሻርክ ነው ወይስ ሁለት የተለያዩ አጋጣሚዎች ናቸው የሚለው እስካሁን አልታወቀም። ሻርኮች በማለዳና በመሸ ጊዜ ስለሚመገቡ ከሰዓት በኋላ የሚደርሱ ጥቃቶችን ማየት ያልተለመደ እንደነበር ተገልጸዋል። የሻርክ ጥቃቶች ብዙም ያልተለመዱ ሲሆን ባለፈው ዓመት በመላው ዓለም 69 ንክሻዎች ሲደርሱ ከዚህ ውስጥ ለሞት የዳረጉት አስር እንደነበሩም ባለሙያዎቹ አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። እሁድ ሰኔ 2 2016 ዓ.ም በድጋሚ ጤና ስትልን እንደምንሰነበታችሁ፣ ውድ የፕሮግራማችን ተከታታዮች። ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ነን። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት ድረስ አብረናችሁን እንቆያለን። በርከት ያሉ ቅንብሮችም ይዘናል። ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ ታዲያ አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድማለን እስቲ ስሙኝ አንዴ ወዳጅ ዘመዶቼ፣ ምናልባት ከሄድኩኝ ይችን ዓለም ትቼ፣ መቼም የዓለም ነገር ስለማይታመን፣ እኔም እንደ ሌሎች የሞትኩኝ እንደሆን፣ ሰባት ዓመት ሙሉ ደም እያነባችሁ፣ ከሊቅ እስከ ደቂቅ፣ ቆሻሻ ለብሳችሁ ጥቀርሻ መስላችሁ፣ የሀገሩን ባንዲራ ግማሽ ላይ ሰቅላችሁ አመድና አፈር ላይ መሬት ተኝታችሁ በእኔ ሀዘን ሳቢያ ቆሎ እየበላችሁ አደራ ቅበሩን በሰሌን አድርጋችሁ። የለም የለም የለም በሰሌን ስቀበር በማይረባ ኬሻ፣ ምስጦች እንዳይበሉን እስከ መጨረሻ በሻሞላ ትርኢት ማርሽባ እንዳርጋችሁ ጥይት በማይበሳው ሳጥን ቆልፋችሁ ቅበሩን ወገኖች አደራ ልስጣችሁ። የለም የለም የለም። በቀፋፊ ሳጥን መከርቸም ይጨንቃል፣ አየሩ ሙቀቱን ሊከብደኝ ይችላል። በስፖንሰር ቴሌቶን ገንዘብ ሰብስባችሁ የመስታወት ሳጥን እንዲሠራ እዛችሁ መሃል ፒያሳ ላይ ሐውልቴን አርጋችሁ ቅበሩኝ፣ ወገኖች ኑዛዜ ልስጣችሁ። የስፖንሰሮች ብርም ይተርፋል አውቃለሁ፣ በኪስ አስቀምጡልኝ እፈልገዋለሁ። የለም፣ ይህን ተውት። ገባኝ። አሁን ገና ሉሲም ታስጠላለች በመስታወት ሆና። ይህንን ያህል ግን ከምትደክሙብኝ፣ እስቲ ምን አለበት ሞቴም ብትሞቱልኝ። ገጣሚ ሰለሞን ሞገስ ኑዛዜ በሚል ርዕስ በጻፋትና ባነብበልን የሳምንቷም ምርጥ ባደረግና ግጥም ዝግጅታችንን ጀምረናል። አሁን ቀዳሚዋን ስልት እናስከትል። i'm የቀድሞውን የእግር ኳስ ሰውና የቁጥር የስሌትና የመረጃ ቀመሮች አጥኚዋን ምን አገናኛቸው? በመግቢያችን ያስተዋወቅናቸው ሁለቱ እንግዶቻችን ይበልጥ የሚታወቁባቸው ጉዳዮች ናቸው። አንድ ላይ ለቀረቡበት የምሽቱ ፕሮግራማችን እንግድነታቸው ደግሞ ምክንያቱ መሰንብቻውን የተካሄደው የኢትዮ አሜሪካውያኑ የሽልማት ድርጅት ማኅበረ ገይሯን ዘረ ኢትዮጵያ ወይም በእንግሊዝኛ አጠራሩ ሲድ አመታዊ ስነስርዓት ነው። ከድርጅቱ የቦርድ አመራር ሁለቱን ጨምረን ለምናደራወግ ጋብዘናቸዋለን። አብረውን ያመሻሉ። አራት እንግዶች መስመር ላይ ያሉን፣ አቶ አክሊሉ ደምሴ የማህበረ ግዩራን ዘረ ኢትዮጵያ ፕሬዚዳንት፣ ዶክተር ሰለሞን ገብሩ ምክትል ፕሬዚዳንት። ከዘንድሮው ሰባት በግል ሁለት በድርጅት ደረጃ ከተሸለሙት ውስጥ ሁለቱን ለዛሬ ጋብዘናል። ዶክተር ምስራቅ ገዝሙ የምርምር ባለሙያ ከተሸላሚዎች ውስጥ አንዷ ናቸው። አቶ ፍስሀ ወልደ አማኑኤል ገና ስማቸውን ስጠራ ሰዎች ሊገምቱ ይችላሉ። የቀደመ ጊዜም ቢሆን የእግር ኳስ አፍቃሪዎች የሚያስታውሱት ስም ይመስለኛል። አጋር የተሰኘው ለሽልማት የበቃው የበጎ አድራጎት ድርጅታቸውን ኒያ በማድረግ ተገኝተዋል። እንግዶቻችን፣ በቅድሚያ እንኳን ደህና መጣችሁ። ለሽልማት የበቃችሁት በድጋሚ እንኳን ደስ ያላችሁ። ድምጻችሁን አድማጮች እንዲሰሙ ነው። በተለይ ተሸላሚዎቹ አቶ ፍስሀና ዶክተር ምስራቅ ደስ አላላችሁም እንዴ? ሽልማት በጣም ደስ ብሎናል። አሁን ይሰማል፣ አሁን ይሰማል። ው በጣም ደስ ብሎናል። እውነት ነው። ቀደም ብዬ ጠቆም እንዳደረግኩት በሰላሳ አንደኛው የሲድ ወይም ማህበረ ጊዩራን ዘረ ኢትዮጵያ ተሸላሚነታችሁ ነው ሽልማቱ ለእናንተ ያለውን አንድምታ እናነሳለን። በአንድ በኩል በሌላ በኩል ደግሞ ሸላሚዎቹን ቆንጅት፣ የዘንድሮ ሰላሳ አንደኛው የሲድ የሽልማት ስነስርዓት ዝግጅታቸው ምን ይመስል እንደነበር ከራሳቸው አንጻር በሚሰጡን ምላሽ ብንደረደረ ከአቶ አክሊሉን ጀምርና አቶ አክሊሉ የማህበረ ግዩራን ዘር ኢትዮጵያ የልጃችሁ የሰላሳ አንደኛ ኛ ዓመት በዓል እንበለው የዘንድሮ ዝግጅት እንዴት ነበረ? የዘንድሮ ዝግጅት እንደሌላው ጊዜ ዜ በጣም ጥሩ ይመስለናል። እንግዲህ ባለፈው ዓመት እንደምታውቁት አስራ አንድ ሰዎች ነው ያከበር ነው፣ አዋቂዎች እና ድርጅቶች ማለት ነው። በኮቪድ ምክንያት ወደኋላ ቀርተን ስለነበረ ያንን ካቻፕ ለማድረግ ሰዎች ጨምረናል። ዘንድሮ ግን ሁለት ድርጅቶችና ሰባት ግለሰቦች ያከበርነው ባለፈው ዓመት አስር ተማሪዎች ዘንድሮ ስምንት ተማሪዎች ነው ያደረግነው። በእኔ አስተሳሰብ እንግዲህ በሕዝብ ልሆን ይችላለው በጣም ጥሩ ሆኖ ያለፈ ይመስለኛል። እንግዲህ የተመራቂዎቹ ሊጨምሩበት ይችላል። ግሩም ዶክተር ሰለሞን አቶ አክሊሉ ባሉት ላይ የሚያክሉት ካለ ምን የተለየ መስህብ ነበረው? በዝግጅት ደረጃ ባለፋችሁበት መንገድ ሊሆን ይችላል፣ በዘንድሮ ተሸላሚዎች፣ በመድረኩ በነበሩ ነገሮች ሊሆን ይችላል። ካለፈው ዓመት የሚሆን ከቀደሙ ዓመታት የሚነጻጸር ነገር ካለ፣ በኢትዮጵያና በዚህ መካከል በምታደርጉት ሊሆን ይችላል። እንደው የሚያነጻጽሩት ነገር ካለ ምንድን ነው? ዘንድሮ ለየት የሚያደርገው በተለያየ ሙያ ውስጥ ያሉ ሰዎችን ነው፣ በሽልማት ደረጃ ያቀረብ ነው። በኮሜዲ ሙያ፣ በተለያየ ድራማ ተውኔት በሳይንስ፣ በቴክኖሎጂ፣ በተለያየ ሙያ ውስጥ ያሉ ኢትዮጵያን ከኢትዮጵያም፣ ከዚህም ከዲያስፖራ ውስጥ ነው ሽልማት ያቀረበ ነው እና አይ ቲንክ በጣም ከሁሉም ሙያ እየተወጣጣ ነው ለማለት እችላለሁ። ቆንጂት፣ ወደ እንግዶቻችን አንቺ ውሰጅን። እስኪ ዶክተር ምስራቅና አቶ ፍስሀ መስመር ላይ ያሉ እሺ በአዋቂዎች ረድፍ ከተሸላሚዎቹ መካከል ናቸው። ሁለታችሁንም ሌሎችንም ተሸላሚዎች እንኳን ደስ ያላችሁ እንላለን። አቶ ፍስሀ ለዚህ ሽልማት በመብቃቱ ምን ተሰማዎት? እንደ ስሜቶን ቢያካፍሉን፣ ለአድማጮቻችን ቢያካፍሉልን በምን ስራ እንደተሸለሙን ቢያውሱን? የበጎ አድራጎት ድርጅት ነው ያለኝ ኦርፋኖች፣ በትምህርት፣ በጤና፣ በስፖርት በእነዚህ በሶስቱ ዘርፍ እንረዳለን። ከዚህ ሌላ ምግብም እንመግባለን በአንድ ወቅት እኛ ኤንጂኦ ውስጥ ያሉ ማለቴ የበጎ አድራጎት ውስጥ ያሉ ተማሪዎች አንዳንድ ጊዜ የምግብ በቂ ምግብ አለመብላት እና ወደ ትምህርት ቤት መሄድ እና ብዙውን ጊዜ በማንቀላፋት በመድከም ትምህርታቸውን ሊከታተሉ አይችሉም ነበረ ወይም እክል ነበራቸው። ይህንን ነገር እንትን ለማድረግ ያው ምግብንም ጨመርን። የመጀመሪያዊ አጋር ስራ አስኪያጅ ዶክተር ያየህራድ ቅጣው ይባላል። ዶክተር ያየህራድ ቅጣው የትምህርት ሚኒስቴር ነበር ብዙ ስራ የሰራ ሰው ነው እና ወደ አስር አመት ነው ዶክተር ያየህራድ እና ከሱ ጋር የነበሩ ቦርድ አባሎች አጋርን ሸፍነው የያዙልን የነበረው ዋናው ነገር የመቋቋሚያ ደንቡን ስርዓቱን በተመለከተ ማንኛውንም ራሳቸው ጽፈውልን። ዶክተር ያየራድ፣ ዶክተር ደረጀ ወልደ መድህን፣ ዶክተር መኮንን ሙሉነህ፣ የኔም ወንድም ይልማ ወልዳማኔል ማኔል፣ ሴቶችም አሉ። ወይዘሮ ገነት ሉልሰገድ የሉልሰገድ ኩምሳ ልጅ፣ ወይዘሮ ኤልሳቤጥ የመጨረሻ ስሟን አሁን አላስታውስም። ጥሩነሽ ናማጋ አስተማሪ የነበረች ዩኒቨርሲቲ ውስጥ፣ ውቤ ክንፈ ስራውን እየሰሩ አስፈላጊ ሲሆንም ይህን ገንዘብ ሁሉ እስከ ማውጣት ድረስ አጋርን ለአስር አመት አብረውን የሰሩ ናቸው። ከዛም በኋላ እኛ ቀጥለን ደግሞ ይኸው እስከ ሀያ ሶስት አመት ድረስ ልጆቹን አስፈላጊ ፈላጊ የሆኑትን ነገሮች በማጤን በየጊዜው ወደ ሶስት ነው ወደ አራት በአመት ውስጥ ከፍለን እየሄድን የሚያስፈልጉትን ነገሮች እናሟላለን። ትንሽ የሚያሳዝነው በቂ ድጋፍ አላገኘንም። ሁልጊዜ በጣም ትንሽ ነው። ትንሽም ሆኖ ግን ስራውን ይሰራል፣ በደንብ ይሰራል። በእውነት ሀያ ሶስት አመት መቆየት ቀላል አይደለም። ይሄኛው ሀያ አራተኛ አመቱ ነው። ዘንድሮ ደግሞ ከሲዲ ያገኘነው እርዳታ እዛ ላይ የክብር እንግዳ ሆኖ መቅረብ ቀላል ነገር አይደለም። አዳራሹ እንደ ጃን ሜዳ ሰፊ ነው፣ በዛ ሙሉ ሰዎች ነበሩ። በእውነት በጣም የሚገርም ነገር ነው። በጣም ነው ደስ ያለኝ። የኔም ዘመዶች ነበሩ፣ ወንድሞቼ ሁለቱ ጊልማ ወልዳማኔል እና አብዩ ወልዳማኔል ነበሩ። ይሄ ትልቅ ነገር ነው ለእኛ። ኢትዮጵያም በጣም የሚጠብቁት ነገር ነው እንዲህ ያለ ነገር እርግጥ ብዙ ጊዜ ተሳትፍ ያለው በኢትዮጵያም እግር ኳስ በሰፊው ተጋብዣለሁ። አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ አፍሪካን ዋንጫ ተጫዎች ያለው ከታወቁ ተጫዋቾች ከነ መንግስቱ ወርቁ ከነ ኢታሎ ከነ ሉቻ ነው። እነኚህ በሙሉ አሁን በሕይወት የሉ። ከነሱ ከነሱ እየተማርን ነው የመጣን የነበረው በጣም ትልቅ ነገር ነው እና ወደ ልጆች ያሳሰበኝ አንዱም ቤታችን በጣም ቦታ ነበረ። ብዙ ቦታ ነበር እና ያ ሀረር የነበረን ቦታ የሰፈሩ ልጆች በሙሉ መሰብሰቢያ ነበረ። ቆጅት እንግዲህ አቶ ፍስሐ በሰጡሽ ምላሽ ውስጥ የዛሬ ሀያ ሶስት አመት የኤች አይቪ ኤድስ ወረርሽኝ በከፋበት ጊዜ ብዙዎች ወላጅ አልባ በሆኑበት ጊዜ የጀመሩት ስራ መሆኑን መረዳት አያዳግትም። ከዛ በኋላም ግን ሳያቋርጡ ሀያ ሶስት አመት ሄደዋል የስፖርቱን ሰው እንዲህ ባለው የበጎ አድራጎት ስራ ምን አመጣቸው የሚለውን ጨምሮ ምልከት እናደርጋለን። አቶ ፍስሀ ዶክተር ምስራቅ ይሰማል? አሉ። አዎ፣ መሰረታዊ በሆነ ጥያቄ ብንጀምር የእርስዎን ገፋ አድርገን የምንሄድበት ነው። አንድም እንዲህ ያለ እውቅና ከገዛ ማህበረሰብ ሲመጣ ምናልባት እርስዎ ታሪኮን እንደተመለከትኩት በአሜሪካ የስታቲስቲክስ ማህበርም እውቅና ያገኙበትን ስራ ሰርተዋል። በኋላ ላይ ስራዎችን እናነሳለን። ለእርስዎ ግን ይህ እውቅና ወይም ሽልማት ማለት ምን ማለት ነው? ምን አይነት ስሜት አሳደረብዎት እ መጀመሪያ ሲድን በጣም አመስገን እፈልጋለሁ። የአሁኑ አመት ብቻ ሳይሆን ላለፈው ሰላሳ አንድ አመት እንዲሁ አይነት ዝግጅት እያደረጉ ብዙ ሰዎችን እውቅና ሰጥተዋል። በዚህም ላይ ደግሞ እውቅና መስጠት ብቻ ሳይሆን ታዳጊ ትውልዶች ደግሞ ልምድ ካላቸው ሰዎች ምን ያህል እንደሚማሩ እና የእውቀትም ሆነ የትምህርት እና የስራ ልምድ ማካፈላችን ደግሞ በጣም ደስ ይለኛል። በስራ፣ በትምህርት፣ በእውቀት ልምድ ከወገን እውቅና ማግኘት በጣም ደስ የሚል ስሜት አለው። ለዚህም በጣም አመሰግናለሁ። ግን ዋናው ለተተኪው ትውልድ የስራ ልምዳችንን ማካፈሉ ለእኔ በጣም በጣም ደስ የሚለኝ ነገር ቢኖር እሱ ነው እና ለዚህም በጣም አመሰግናለሁ። እና አመሰግናለን። አሁን ደግሞ ወደ ማህበሩ አመራሮች እንሄድና አቶ አክሊሉ፣ እነሱ እንዴት ልትመርጧቸው እንደቻላችሁ ቢያስረዱን በጣም ደስ ይለኛል። እንግዲህ እንደምታውቁት ሁሉ ብዙ ጊዜ ሰዎች የሚከበሩት ሌላ ሰዎች ከጠቆሙን በኋላ ነው። ሰዎች እነ ከሌ የሚባሉ እንደዚህ እንደዚህ የሰሩ ሰዎች አሉ ብለው አፕሊኬሽን አለ፣ ኦንላይን ኢትዮሲ ዶት ኦርግ ይባላል። እዛ ላይ ደግሞ ክራይቴሪያ አለ፣ ለትልልቅ ሰዎችም ሆነ ለተማሪዎች ምን ምን መሟለት እንዳለባቸው አካዩ በኋላ እነሱ ይጠቁሙናል። እና ከነዛ ሰዎች መካከል እንግዲህ ቦርዱ እነዛን ሰዎች ገምግሞ የራሱንም ሪሰርች አድርጎ እያንዳንዱ ሰው ወይ አንዳንድ ሰው ወይ ሁለት ሁለት ሰዎች ይዞ ሌላ ሪሰርች ካደረገ በኋላ ለቦርዱ ያቀርባል። እንግዲህ ማንኛውም ሰው ለመመረጥ የሚችለው ቦርዱ ሲመርጠው ነው። እና ለምሳሌ አጋርን በሚመለከት ያየ እንደሆነ አጋር ለብዙ ጊዜ እኛም እናውቀዋለን ነገር ግን ወብሳይት የላቸውም። ሌሎች ነገሮች ስላልነበሯቸው የተሰጠን ማመልከቻ ማረጋገጥ ስለነበረብን ለራሴ ቢሆን የወሰድኩት ጉዞ ወደ ኢትዮጵያ አንድ ሶስት አራት ቀን ወስጄ ሪሰርች አድርጌ ቦታቸው የት እንዳሉ፣ እነማ እንደሆኑ እንደገና በወርም ድሮ ባቃቸውም ፈልገን የሚሰሩት ስራ አልረጋግጠን ነው የመጣ ነው እና እነሱ ለምሳሌ ህጻናት አባትናት የሌላቸው በኤችአይቪ እናት አባቶቻቸው የሌሉትን ልጆች ከሞላ ጎደል በምግብ በመሆነ በዩኒፎርም በመግዛት መጽሐፍ መስጠት በስፖርት በማዳበር የሚረዱ መሆናቸውን አረጋግጠን መጣል። ሌሎችም ደግሞ እንደ ዶክተር ምስራቅ አይነቱ እንደዚሁ ሌሎች ሰዎች ናቸው የጠቆሙን። ዶክተር ምስራቅ እንግዲህ በትምህርቷ ብቃት በጊዜው ሴቶች በብዛት በማይደፍሩት የሂሳብ ነክ ትምህርት በመማር ተምሳሌ በመሆኗ በስራውም የተከበረች ሌሎችን ተስፋ የምትሆንና ሌሎችንም ባላት አቅሟ በትምህርቷም ሆነ የምታግዝ በአፍሪካ ውስጥ ደግሞ የስታቲስቲካል ሪሰርች ካፓሲቲ እንዲኖር የተዘዋወረች ብዙ ቦታ አፍሪካኖችን እያነቃቃች ያንን ያላትን እውቀት ለማካፈል እና አፍሪካም ኢንዲፔንደንት ሆና እንደሌላ ዌስተርን ሀገር እዛ ስታንደርድ እንድትመጣ ልፋት የምታደርገ በመሆኗ፣ በዚህም የሀገር ወዳድነቷ እና አካባቢያችን በኮሚኒቲ ሰርቪሷ በዛ የታወቀች እና እንዲያውም ደግሞ በትምህርቷም ከፍ ብላ የአሜሪካን ስታቲስቲካል አሶሲዬሽን ፌሎ ነች። እዛ ውስጥ ለመግባት አንድ ፐርሰንት በታች ይሆናሉ እዛ ውስጥ የሚገቡ። ያ ራሱ ትልቅ እውቀት ሰጥቷታል። ወጣቶችንም ያነቃቃል ብለን ደግሞ በተጨማሪም ብዙ ጊዜ የሰራች ብትሆንም ወደፊትም ደግሞ ለሌሎች ተምሳሌ ትሆናለች የሚለውን ኮንሲደር በማድረግ ነው የተመረጠችው ማለት ነው። ስለዚህ ማንም ሰው ከዚህ በፊት እንደተናገርኩት ራሱንም ሊመርጥ ይችላል። ሌሎች ሊመርጡ ይችላሉ። ሌሎች ሊያስመርጡት ይችላሉ። ብዙ ጊዜ ሰው ነው የሚጠቁመን። ከዛ በኋላ ቦርዱ ተነጋግሮ ከፍተኛ ስኮር ያገኙትን ሰዎች ነው። መልካም እናመሰግናለን። አቶ አክሊሉ ዶክተር ሰለሞን ወደ እርስዎ ልመጣ ነው። አቶ አክሊሉ ከዚህ ቀደምም እንዳደረጋችሁት በተንተን አድርገው በመመዘኛነት የምትወስዷቸውን እንዴት አድርጋችሁ ሂደቱ ራሱ እንዴት እንደሚካሄድ እንዲሁም እዚህ ውይይት ውስጥ ያሉትን ዶክተር ምስራቅና አቶ ፍስሀ የተሸለሙበትን ያዩትን ያያችሁትን ሁሉ ገልጠዋል። እስኪ እሶ ደግሞ እንግዲህ በዋናነት በሽልማቱ ዝግጅትም ላይ ሆነ ከዛ በኋላ ባየናቸው ላይ የሚገለጸው በሙያቸው ባሳዩት የላቀ ብቃት ለማህበረሰብ ፋይዳ ያለው ስራ በመስራታቸው ነው እና እንደው ቀዳሚ አድርገን ትልልቆች መመዘኛዎች ብናይ እስኪ ይንገሩን አቶ አክሊሉ ከጀመሩበት ገፋ አድርገው ዶክተር ምስራቅ እና አቶ ፍስሀ እንግዲህ ከዘጠኙ ለይተን ሁለቱን የምናደርገው ለጊዜው እነሱን እያነጋገር ስለሆነ ነው። ምናልባት እንደው በሀሳብ ደረጃ ከመጣለት የገሌም ብለው አንድ ሰው ሊጨምሩ ይችላሉ። ምንድን ነው ዶክተር ምስራቅ እና አቶ ፍስሀ የሰሯቸው ስራዎች በድርጅታችሁ ሀይን ወይንም ደግሞ የእነ አቶ ፍስሀ እንደ ድርጅት ነው እና ድርጅታቸው ዶክተር ምስራቅ በግላቸው የሰሯቸው ስራዎች ለማህበረሰብ የሚጠቅም ፋይዳ አድርጓል። በዚህ ምክንያት ነው ትልቅ ቦታ የሰጠ ነው። ከዚህ ቀደም በሰሩ ብቻ ሳይሆን ለነገውም እንዲህ ያለ ትርጉም ይኖረዋል የሚሉት ነገር ካለ፣ አመሰግናለሁ። አሉላ አክሊሉ፣ ቅድም እንዳለው ዶክተር ምስራቅ በሙያቸው የአሜሪካን ስታስቲካል አሶሲዬሽን ፌሎው ናቸው። ነገር ግን እኛ ሽልማቱን በሱ ብቻ ሳይሆን ያደረግነው ከዛ በአፍሪካ ውስጥ በተለይ በሰብ ሳራ አፍሪካ ውስጥ ይሄ ሙያ ይሄ ትምህርት በላቀ መልኩ እድገት እንዲኖረው ብዙ ጊዜ እንደሚታወቀው ካፓሲቲ ቢልዲንግ በጣም አስቸጋሪ ነው አፍሪካ ውስጥ። እኛ በዚህ ደቨለፕድ በሆነ ሀገር ውስጥ ስንኖር እነዚህ አይነት ሙያዎችን በቀላሉ ማግኘት የሚቻልበት ሁኔታ ሊኖር ይችላል ግን በአፍሪካ ውስጥ ከሰራቸው ሌላ በአፍሪካ ደረጃ በኢትዮጵያ ደረጃ ያንን ለማሳደግ እና ወደፊት ደግሞ አፍሪካኖች በዚህ ሙያ ኢንዲፔንደንት ሆነው ቪዥነሪ የሆነ ሊደርሽፕ እንዲኖራቸው ባያ ስታቲስቲክስ ካፓሲቲያቸው እንዲያድግ ይሄን ለማድረግ ጊዜያቸውን፣ ገንዘባቸውን አውጥተው ስላደረጉት ነገር ነው። አንዱ ትልቁ ሽልማት እኛ ብዙ ጊዜ የምናደርገው ምንድን ነው? አውትስታንዲንግ ካሪየር ኖሯቸው አካዴሚክ ኤክሰለንስ የሚኖራቸው ብዙ ሰዎች ይኖራሉ። ግን ኢንአዲሽን ቱዛት ኮሚኒቲ ሰርቪሱን ነው አብረ የምናየው እና ስለዚህ አንዱ የዶክተር ምስራቅን ትልቁ ለሽልማት ያበቃቸው ቪዥነሪ ስለሆኑ ለሰብ ሰሃራ አፍሪካ ወደፊትም በእነዚህ ባደጉ ትልልቅ ሀገሮች አይነት ችሎታ እንዲኖራቸው በተጨማሪም ደግሞ ባዮስታቲስቲክስ በአሶሴየት ፕሮፌሰር ደረጃ በባህር ዳር ዩኒቨርሲቲም በሚሄዱበት ጊዜ ትምህርት ይሰጣሉ ማለት ነው እና ስለዚህ እነዚህ እነዚህን ጨምረን ለዚህ ለሲድ በየዓመቱ ለሚሰጠው ሽልማት ብቁ ናቸው ብለው የላኩልን ሰዎች በተጨማሪ ከሰጡንም እኛም ደግሞ ብዙ ፋክት ቼክ አድርገን ተሸላሚ እንዲሆኑ አድርገናል። አቶ ፍስሃ ወልደአማኑኤልን በተመለከተ እኔ በጣም ኢንፎርሜሽኑ ሲደርሰን እኔም አክሊሉም ምንም አይነት በኢንተርኔትም እንደዚህ አይነት ዌብሳይትም ላይ ምንም ነገር ስላላገኘን ትንሽ ግራ ገብቶን ነበር። ነገር ግን አሁን በዚህ አጋጣሚ ምንድን ነው አክሊሉ ከመስራቾቹም አንዱ ነው፣ ግን ኢትዮጵያ ድረስ ሄዶ ለማጣራት ብዙ ጊዜ ሲድ ምንድን ነው ሰዎች የሚሰጡን ብቻ ተቀብለን ብቻ ሳይሆን የሲድ ቦርድ ጀስቲፋይብል የሆነ እንትን ማድረግ አለበት ማቅረብ አለበት ለቦርዱ እና ጊዜውን ወስዶ ኢትዮጵያ ድረስ ሄዶ አጋር ለኢትዮጵያ ወጣቶች ማህበር ምን ማለት እንደሆነ መስራቾቹ ና ማን እንደሆኑ በፎቶግራፍ የተደገፈ ማስረጃ ይዞ ነው የመጣው። ና እኔ ያንን ማስረጃ ስሰማ እጅግ በጣም አድርጌ ነው የደነገጥኩት። አንድ ግለሰብ በዚህ ደረጃ ያውም ደግሞ አንድ ነገር መናገር የምፈልገው እዚህ ላይ ብዙ ጊዜ በኢትዮጵያ ውስጥ ትልልቅ የሰሩ ባለሙያዎችን እንደ ባለሙያም አይተናቸው አናውቅም። አሁን በሶስት የአፍሪካ አፍሪካ ዋንጫ በእንደዚህ አይነት ደረጃ ላይ ኢትዮጵያ ብዙ ያበረከተ አቶ ሳውል ዳማሌ። አሁን እንዲያውም በዚህ አመት እንደዚሁም በእግር ኳዙም ደረጃ ሪክግናይዝ በመደረጉ እኔ በጣም እጅግ አድርጌ ደስ ብሎኛለን እና እነዚህን ሰዎች ከዚህ ከሙያቸው ወጥተው እንደገና ደግሞ እንደዚህ አይነት ልጆች ለመርዳት እና ሌላው ቀርቶ የዛን ዕለት ማታ እኔ በምሄድበት ቤተክርስቲያን አካባቢ የነበሩ ልጆች የመጡ ልጆች ለፊት በመጣም በነገሩ በጣም አሳስቧቸው ወዲያው ገንዘብ አዋጥተው ወደፊትም እንረዳለን ብለው ገንዘብ አዋጥተው ሁሉ ሰጥተዋል። የቶስታ ወልደ ማንኤል ዓይነት ኢትዮጵያውያኖች ቢኖሩ ዛሬ እኛ በዓለም ላይ ለማኞች ሆነን አንቀርም ነበር። በብዙ ነገር ልጆችንም በማስተማርም ሆነ የተራቡ ልጆችን በመርዳትም ሆነ ወደፊትም ደግሞ ታዳጊዎች በማስተማርም ሆነ እና እንደነ ዶክተር ምስራቅ እና እንደ አቶ ፍሳው ለማሌን አይነት ብዙ ሰዎች ኢትዮጵያ ቢኖሯት ምናልባት ወደፊት ዛሬ ካለንበት ውድቀት ውስጥ እንወጣለን። እና እነዚህ ሰዎች ለሌሎችም ተምሳሌ አዳራሽ ውስጥ በጣም በሚያስደንቅ ሁኔታ ነው ሰው የተቀበላቸው። ታሪካቸው ሲነገር ና ሲል ካወጣው ክራይቴሪያ በላይ ብዙ ብዙ አገልግሎት አድርገዋል ብዬ ነው የምለው እና ሲድም ደግሞ ሆነር ስላደረጋቸውም እኔ በጣም ከልቤ በጣም ደስተኛ ነኝ እናመሰግናለን ዶክተር ሰለሞን አሁን ወደ አቶ ፍስሀ እንሂድና ከሀያ ሶስት አመታት በፊት የተጀመረው ችግረኛ ልጆችን ለመርዳት የሚደረገው የሚጥረው ስራችሁ በዝርዝር አውስተውናል ምን እየሰራችሁ እንደሆነ አስከትለውም ደግሞ ብዙ ድጋፍ የማያገኝ መሆኑ እንደሚያሳዝኖት ጠቅሰውልናል እንዲህ እንደ ሲድ ላለ ሽልማት መብቃት ደግሞ አንድም ለቀደመ ስራ ማመስገኛ ማበረታቻ ሲሆን የእናንተ የተሸላሚዎቹ ስራ እንዲታወቅላችሁ ድጋፍ እንዲያገኝ ይረዳል። ቀደም ሲል ዶክተር ሰሎሞንም ከወዲሁ እንርዳ ብለው የተነሱ ሰዎች እንዳሉ ነው የጠቆሙን። ለዚህ ሽልማት በመብቃቱ ምን ተሰማዎት? ለዚህ ስራስ ምንድን ነው የቀሰቀሱት? አቶ ፍሳ ቀደም ብዬ የጀመርኩት ስለ ሰፈራችን ልጆች ስለሚሰበሰቡበት በብዛት እያቅጣጫው የሚመጡ ልጆች እንደነበሩ፣ ስለዚህ የልጆች ኢንትረስት ከድሮ ጀምሮ የነበረኝ ስለነበረ ከአሜሪካ ተመልሴ ወደ ኢትዮጵያ በሄድኩ ጊዜ በግራና በቀኝ ትንሽ ካርቶን ወረቀት እያነጠፉ የሚተኙ ልጆች በብዛት አይቼ ሀገራችን በዚህ አይነት ሁኔታ የተሻለ ነገር የምታገኘው እነኚህ ልጆች በዚህ አይነት ሁኔታ እንዴት ብዬ፣ በጣም ነው ራሴን የመታኝ የነበረው። ምንም ልብስ የላቸውም። ትንሽ ጨርቅ ነው ላያቸው ላይ ጣላ አድርገው ያሉት። ሴቶችም ወንዶችም አሉ ደግሞ በግራም በቀኝም። ወደ አሜሪካ ስመለስ አንድ ነገር ማድረግ አለብኝ ለሀገሬ ብዬ ነበረ የተመለስኩት እና ከዛን ጊዜ ጀምሮ ያው አጋር መቋቋምን በሰፊውም ጀመርኩኝ። በትንሹ የተጀመረው ነገር እያደገ ቀስ ቀስ እያለ ትንሽ ትንሽ እየጨመረ ሄደ። ዛሬ በአስር ዓመት ውስጥ አንድ ዶክተር አለን ግራጁዌት ያደረገ ከኛው ተምሮ ሁለት በፊት ጫማ ጠራጊ ነበር። ሌላ አምስት ወንድሞች አሉት እሱ ስድስተኛ ነው። ሌሎች ደግሞ ሁለት ሴቶች እንደዚሁ እርዳታውን አድርገንላቸው ነርስ የሆኑ አሉ ከዚህ ሌላ አንድ በአይቲ የተመረቀ አለ። ሶስት በቴክኒክና ሙያ የተመረቁ አሉ። ተግባር እህቱ እንደዚሁም ደግሞ ኮምፒውተር እንትን የተመረቁ ሶስት አሉ። ስለዚህ ወደ አስር ልጆች በጥሩ ሁኔታ አስመርቀን፣ ዛሬ ሁለቱ ሴቶች ለምሳሌ ልጅ ወልደው ልጆቻቸውን እያሳደጉ በስነ ስርአት እየኖሩ ነው ያሉት፣ እና ይሄ የበለጠ ኤንከሬጅ ያደርጋል በጣም እኛንም ደስ ብሎናል። እነሱም ደግሞ በጣም ነው ደስ የሚል ያላቸው ቦታው ላይ መጥተው መስክረዋል። በዚህ አይነት ነው እንደው እንግዲህ እየተንቀሳቀስን የነበረው። ግሩም ያለ ጥርጥር ልዩነቱ የሚታይ ነው። ሐኪም ለመሆን የበቃ ማፍራታችሁ ነርስ፣ በአይቲ የተመረቀ ባለሙያ ማድረስ ድረስ ከዛ ከተቸገሩበት አውጥቶ ትልቅ ይመስለኛል። አርአያነቱም ያንን ያህል ከፍ ያለ ነው። ወደ ዶክተር ምስራቅ ፈጠን ብዬ ከማለፍ በፊት ነው በዚህ ሰዓት የሚከታተሉ አድማጮቻችን ፍሳ ወልደ ማኑኤልን የሚያውቁበት የስፖርት ነገር ቀደም ብሎ ዶክተር ሰለሞንም ጠቀስ አድርጎታል። ዝም ብሎ መታለፍም የሚችል አይደለም እና ጊዜውም ቢረዝም በአራት ነው፣ ሶስት አይደለም፣ በአራት የአፍሪካ ዋንጫዎች ተሳትፈዋል። ከአንጋፋዎቹ የእርሶ ዘመን ተጫዋቾች ጋር እስኪ ያስታውሱን መለስ ብለው እንግዲህ የዛሬ 30 እና 40 ዓመት ይመስለኛል። የእግር ኳሱ ሰው እንዴት ነው ወደ ሰብዓዊነት ስራ የገባው? ኳስን ይዘው ነው የሄዱት እንደ ተረዳሁት እዛ ዝግጅት ላይ እንዳየሁት እና እስኪ ያጫውቱን በመጠኑ ያን የኳስ ዘመን የኳሱን የእግር ኳሱን ፍሳዋል ወልደ አማኑኤልን እሺ እንግዲህ የእኛ ጊዜ ዘመን የገንዘብ ክፍያ የለውም፣ እኔ እስከማውቀው ድረስ የራሴን ኤክስፔሪየንስ ነው። ግን በጊዜው የአፍሪካ ቁንጮ የኢትዮጵያ ቁንጮ የሆኑ በአውሮፓም ገንዘብ እየተከፈላቸው ሊጫወቱ የሚችሉ ትልልቅ ተጫዋቾች ነበሩን። ጊዜ የማይረሳው እነሱን እያየን እየተከተልን ነው እንግዲህ እዚያ የደረስነው ከትንሽነት ጀምሮ። ያው ይሄ ስሜት ቢልድ ያደርጋል። ከጊዜ ወደ ጊዜ እያደገ ነው የሚሄደው። በሱ ምክንያት ከሰሜን አሜሪካ የእግር ኳስ ፌዴሬሽን መስራች ነኝ። የዛም የመጀመሪያውን ፕሬዚዳንት ነበርኩ። አሁን አርባ ዓመት ሆኖታል። ከሱ ውስጥ ወጣቶቹን መልምዬ ይዤ ሄጄ ሰላሳ ሰዎች ከኢትዮጵያ ቡድን ከቡና ከጊዮርጊስ ቡድን ከነኝ ከሶስቱ ጋራ እንዲጫዋት አድርጌ በውጤቱ እንኳን እስከዚህ ባልደሰትም ጨዋታውን መጫወታችን እና ኤክስፖዘሩን ማግኘታችን ለሚቀጥለው ስራችን የበለጠ ጥሩ ጊዜ ነበር። ይሄ ይሄ ነገር እምለው ያው ከልጅነት ጀምሮ እያደገ የመጣ ነገር ነው። በብዛት ልጆች እኛ ቤት ይሰበሰቡ ነበር። ልጆቹንም የሚቻለውን ያህል እንረዳ ነበረ። ተጫውተን በምናገኘው ሳንቲም እሱን መልሰን ለልጆቹ እንሰጥ ነበረ ለእነ ለችግረኛ ልጆች እና ከዚሁም ጋራ የተያያዘ ነው። ክብራትና ክቡራን አድማጮቻችን፣ መሰንብቻውን ብቻውን የተካሄደውን የኢትዮ አሜሪካውያኑ የሽልማት ድርጅት ማህበረ ጊዩራን ዘረ ኢትዮጵያ ወይም ሲድ ዓመታዊ ስነስርዓት ተንተርሶ ከአራቱ እንግዶቻችን ጋር ያደረግነው ውይይት አላበቃም። ሁሉንም በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን አራቱን እንግዶቻችንን አቶ አክሊሉ ደምሴን፣ ዶክተር ምስራቅ ገዝሙን፣ አቶ ፍስሀ ወልደ አማኑኤልና ዶክተር ሰለሞን ገብሩን ለጊዜያቸው እናመሰግናለን። ጊዜ ተመራጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ በዛሬው ቅንብሩ በቅርቡ በፒያሳ አራዳ ጊዮርጊስ ቤተ ክርስቲያን ግቢ መታሰቢያ ሐውልት የቆመላቸውን ፊታውራሪ ሀብተ ጊዮርጊስ ዲነግዴን ታሪክ የሚያወሱ አንድ እንግዳ ይዞ ብቅ ብሏል። አውራሪ ሀብተ ጊዮርጊስ በኢትዮጵያ የሚኒስትሮች ምክር ቤት ታሪክ የመጀመሪያው ጦር መሪ የመከላከያ ሚኒስትር ነበሩ። በዳግማዊ አጤ ምኒሊክ ዘመነ መንግስት ካቢኔ ነው ተመርጠው የነበሩት። ዛሬ ስለሳቸው በአጭሩ እንጨዋወታለን። ካረፉ ከዘጠና ሰባት ዓመት በኋላ ባለፈው ግንቦት አስራ ሰባት ቀን ሁለት ሺህ አስራ ስድስት ዓመተ ምሕረት በአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን መታሰቢያ ሐውልት ቤተሰቦቻቸው አቁመውላቸዋል። ያንን በሚመለከት እንግዳ ጋብዣለሁ። በቅድሚያ ራሱን ያስተዋውቁ እኔ ግሩም መላኩ ይባላለሁኝ ተወራሪ ሀብተ ጊዮርጊስ ዲነግዴ ቅድመ አያቴ በእናቴ በኩል ወንድማቸው ናቸው ታላቅ ወንድማቸው ናቸው እንግዳዬ አቶ ግሩም መላኩ ከዝግጅቱ አስተባባሪዎች አንዱ ነው በእለቱም የነበረውን መድረክ የመራው እሱ ስለነበረ እስቲ እንደው ታሪኩን በዝርዝር ያጫውታል። በመጀመሪያ ደረጃ ቤተሰቡ የተሰባሰበበት ማህበር አለ። በዲነግዴ ሁንዱል ስም የተቋቋመ ማህበር ነው። በሁሉም በኩል ያሉትን ሁሉንም ያቀፈ ማህበር ነው ያለን። በፊታውራሪ በኩል ብቻ ያሉትን አይደለም። የወንድሞቻቸውን፣ የእህቶቻቸውን ሁሉንም የተቃለለ ማህበር ነው ያለን። ከዛም በላይ ደግሞ ፊታውራሪ እናከብራለን፣ እንወዳለን፣ አብረን እንሳተፍ ያሉ ሰዎችንም እናሳትፋለን። ዝግ የለው። ትልቁ እሳቸውን ማስታወሻ እንዲሆን የተቋቋመ ኢፍታሮሊያም ቂስ ማህበር ነው ማለት ይቻላል። ምን ሰራ ማህበር ውስጥ ማህበሩን በማቋቋምም ጠናከር በመርዳትም በገንዘባቸው፣ በጉልበታቸው በማንኛውም አይነት መንገድ የሚረዱት ወይዘሮ ዝምታ ወርቅ ነቃሽ ናቸው። በእሳቸውም ድጋፍ ጭምር ማህበሩም የአቅሙን እያዋጣ በጉልበትን የእሳቸው ታሪክ የሚታወስበትን የሚታወቅበት ሁኔታ ለመፍጠር መጽሐፍ አጽፈናል። ይህ መጽሐፍ ደግሞ ሳይንሳዊ ምርምር ላይ የተመረኮዘ እውቅ የሆነ ስራው እንዲጸፈው በማሰብ በታዋቂው የታሪክ ተመራማሪ እና ጸሐፊ በፕሮፌሰር ባህሩ ዘውዴ ይኮን ያጻፍ ነው። ብዙ ሰው አግኝቶ ተጠቅሟል። እኛም በተቻለን አቅም መጽሐፉን ለማሰራጨት ሞክረናል። በሀገር ውስጥ ከሀገር ውጭ ነው። ምንድን ነው ርዕሱ? ሀብቴ አባመላ አባመላ ከምርኮኝነት እስከ ሀገር መሪነት የሚል ነው። እንግዲህ ፊታውራሪ ሀብተ ጊዮርጊስ መጀመሪያ በምርኮ ነው። ከዛ በኋላ ነው እዛ ደረጃ ሀገር እስከ መምራት ደረጃ እየደረሱት ምርኮ ስትለኝ ምርኮ ማለት እንግዲህ በዘመኑ በነሱ ወቅት አጼ ምኒልክ ገና ንጉሰ ነገስትን ከመሆናቸው በፊት ጀምሮ የሸዋ ንጉስም በነበሩበት ጊዜ ጭምር ወደ ደቡብ ወደ ምዕራብ ዘመቻዎችን ያደርጉ ነበር፣ ገር ማቅናት እሳቸውም የፊታውራሪ የትውልድ ቦታ ደንዲ ነው፣ ምዕራብ ሸዋ አካባቢ ነው እና እዛ የዘመተው በራስ ጎበና መራ የነበረው እዛው አካባቢ በዘመተበት ጊዜ እሳቸውን በዋሻ ውስጥ ላፊጥሮ የሚባል ዋሻ አለ፣ እዛ አካባቢ ታወቀ ነው እና እዛ ዋሻ ውስጥ ተደብቆ ነው ያገኟቸው። ስለዚህ ከዛ በኋላ አቶ ጋረድ የሚባሉ የቡልጋ አካባቢ ሰው እና ጦረኛ ናቸው። እሳቸው ይዘው ወደ ቡልጋ ተመልሰው ሄዱ። ከወሰዳቸው በኋላ ቤታቸው እንደ ልጃቸው ልጅ አልነበረ ብቻ አልነበራቸውም ሰውየው ለአምስት ዓመት ያህል በቤታቸው ደብቀው እያስተማሩ የሚያስፈልገውን ሁሉ ስልጠና እየሰጡ አኖሯቸው። ጊዜው ይፈቅድ በነበረው አይነት መንገድ ማለት ነው። የተኩስ ነው፣ ጦር ውርወራ ነው፣ ምከት ጦር መከት ነው። ሁሉንም ነገር አስተምረው በሚገባ ብቁ አድርገዋቸው ነበረ እና ሲማረኩ የአስራ አንድ አመት ልጅ ነበሩ። ዋሻ ውስጥ ተደብቆ ልጅ ናቸው እና የልጅ ምርኮኛ ናቸው ማለት ነው። ተንከባክበው እንደ ልጃቸው ነው ያሳደጓቸው። ግን ከአምስት አመት በኋላ ንጉሱ ምርኮ በእጃቸው ያሉ ሁሉ ሰዎች ምርኮ እንዲያስረክቡ ይጠይቃሉ። ምኒልክ መደበቅ አይቻልም። ብዙ ሰዎችም ደግሞ ይህንኑ ሁኔታ ለምኒልክ ቢነግሯቸው ጥሩ ስለማይሆን ወስደው ለምኒልክ ያስረክባሉ። ያን ጊዜ አስራ ስድስት ዓመት ሆኗቸዋል። አባመላል አባመላ ስድስት ዓመታቸው ነው። ስለዚህ ያን ጊዜ በሚያስረክቧቸው ጊዜ የሰውየውን ብልህነት በጣም ጥሩነታቸው ጭምር የእሳቸው እንዲገለጥ ይገባል። ብቃታቸውን ምን ምን ችሎታ እንዳላቸው ገልጸው በዚህ ላይ ያስተሳሰባቸውን ምጥቀት፣ አስተዋይነታቸውን እና ለምኒልክ ጠቃሚ ሰው እንደሆኑ አሳውቀው ነው ለምኒልክ ያስረከቧቸው። በዚህ አይነት ነው አባመላ ተ ጊዮርጊስ አጼ ምኒልክ ቤተመንግስት የገቡት። ስለዚህ መጽሐፉ ምን ይላል? መጽሐፉ አባመላ አባመላ ከጦር ምርኮኝነት እስከ አገር መሪነት። አገር መሪነት የሚለው ብዙ ሰዎች ሊያደናቅፍ ይችላል፣ ግን መርተዋል። በተለይ አሁን ለምሳሌ በጦር መሪነት፣ በውጭ ጉዳይ ሚኒስትርነት፣ በጠቅላይ ሚኒስትርነት በመጀመሪያ ደረጃ በአስራ ዘጠኝ ዞር ዙሩ ዓመተ ምህረት የጦር ሚኒስትር ሆነው የጦር ሚኒስቴር መስሪያ ቤቱ ሲቋቋም እሳቸው ናቸው። እንዳሁኑ መከላከያ ሚኒስትር ለአስራ አመታት እስከ ህይወታቸው ፍጻሜ ድረስ ይህን መስሪያ ቤት የመሩ እሳቸው ናቸው። ወዲያውኑ የሚኒስትሮች ሰብሳቢ ሆነው መጀመሪያ ተሾመው የነበሩት ሰውዬ በመሞታቸው የተነሳ በአጭር ጊዜ ስለ ወራት ቆይተው ነው የሞቱት እና ወዲያውኑ እሳቸው ናቸው ያኛው ስልጣን ተጨምሮ በጣቸው እና የሚኒስትሮች ሰብሳቢ ያን ጊዜ ወደ ስድስት ነው የሚደርሱ ሚኒስትር መስሪያ ቤቶች ተቋቁመው ነበር። የእነዛ ሚኒስትሮች ሰብሳቢ በአሁኑ በዛሬ ጊዜ አጠራር ጠቅላይ ሚኒስትር ተሾመዋል ማለት ነው። ከዛው ደግሞ የተወሰነ ጊዜ ከቆዩ በኋላ የውጭ ጉዳይ ሚኒስትርነት ስራ ተጨምሮ ተሰባቸዋል። እነዚህን ሶስት መስሪያ ቤቶች ይመሩ ነበረ። ፊታውራሪ ሀብተ ጊዮርጊስ ፊታውራሪ የሚባሉበት ነገር የጦር ሚኒስትር ከእሳቸውን በፊት ጦሩን በሚኒስትር ደረጃም ባይሆን ጦሩን ይመሩ የነበሩት በፊታውራሪ ገበየው ነበሩ። አድዋ ላይ ነው የወደቁት በዛ በያዙት የጦር ሚኒስትርነት የተነሳ ፊት አውራሪ ይባሉ እንጂ የራስ ወርቅ አስረው ራስ ናቸው። አንድ ሰው ከቆየ በኋላ ሌላም ማድረግ ምንም ቢያገኝ ሰዎች በለመዱት መንገድ ይጠሩታል። ልክ ነው። በተዋሃዳቸው አሁን የሳቸው ህዝቡ ሁሉም የሚያውቃቸው በዛ ስለሆነ በዛ የአድዋው ሁኔታ በጣም ብዙ ነገሮች ለንጉሱ ሰጥቷቸዋል። ስለሳቸውን እንዲያውቁ ይበለጠ እንግዲህ ያሳዳጊያቸው ሲያስረክቡ የነገሯቸው ነገሮች አሉ። ሚኒሊክ አድዋ ጦርነት እስኪመጣ ድረስ በሚኒሊክ ቤተ መንግስትም ሆነው ያበረከቱትን ያስታውሳሉ። ከዛም ግዛት ሰጥቷቸው ጦርነቱ ከመምጣቱ በፊት ሁሉ ያስተዳድሩ ነበረ እና በእነዚህ ሁሉ ጊዜያቶች ሲዘምቱ አድዋ ሲዘመት እሳቸው እራሳቸው ወደ ሶስት ሺህ ጦር ይዘው ነው የዘመቱት። አመሰግናለሁ። አድማጮቼ እንግዳዬን አቶ ግሩም መላኩን አመስግኜ ልሰናበት። ሀይሉንና እንግዳውን እናመሰግናለን የስነ ግጥምና ስነ ጽሑፍ ለዛዎች ከሚሰሙበት ሰዓት ላይ ደርሰናል ገጣሚ ሰለሞን ሞገስ ነው እንግዳችን ዘለግ ባለው ከዓመቱ ተሸላሚዎች ጋር ያደረግነው ቆይታ ሳቢያ የሰዓታችን ነገር ብዙም የሚያወላዳ ባይሆንም ከአዲሱ የግጥም መድብሎ ስራዎች አንዳንዱን ለቅምሻ እንበል እንግዳችን ገጣሚ ሰለሞን ሞገስ ወደ ዝግጅት ክፍላችን እንኳን በደህና መጣ። እንኳን ሰላም ቆያችሁን። ሰለሞን በቅርቡ አዲስ የሥነ ግጥም መድብል ለንባብ አብቅተሃል። በ2015 በአዲስ አበባ ታተመ። በ2016 እንደገና መልሰው ሁለተኛ አትሙ ባለህበት ጀርመን ሀገር መታተሙን ያመለክታል በርከት ያሉ የስነ ግጥም መድብሎች ለንባብ አብቅተሃል። የቀደመው እውነትን ስቀለዋት በ2001 ዓ.ም፣ ከፀሐይ በታች በ2004፣ ጽሞናና ጩኸት 2006፣ የተገለጡ አይኖች 2009፣ ይኸው ባሻሸብር በጀርመን የተሰኘው ደግሞ በ2015ና 16 በስደት ዓለም፣ በስደት ህይወት ስነ ግጥም እንዴት ነው? የሚቀሰቅሱ ነገሮች ይበዛሉ። ይከብዳል። ምን ይመስላል? ለስነ ጽሁፍ ይከብዳል። ምክንያቱም አገር ቤት እያለው እኔ አክቲቭ ነበርኩኝ በተለያዩ የስነ ጽሁፍ ዝግጅቶች ላይ በኢትዮጵያ ደራሲያን ማህበርም ሆነ በሌሎች የግለሰብ የመጽሐፍ ምርቃቶች፣ በስነ ጽሁፍ ዝግጅቶች ላይ ብዙ እንቅስቃሴ ውስጥ እሳተፋለሁ። እንደ አቅራቢም እንደ ታዳሚም ሆኜ ብዙ ሰዎች አገኛለሁ ልምዳቸውን የሚያካትሉ ወጣቶቹን ከአንጋፋዎቹ ደራሲዎች የማግኘት የማውራት መጽሐፎቹንም የማንበብ ብዙ እድል ይሰጣል። የሀገር ቤቱ ህይወት ወደዚህ ከመጣው በኋላ ግን ከባድ ነው። ምክንያቱም ራስን ለመቋቋም ወደ አዲሱ ባህል እና አኗኗር ለመቀላቀል አዲስ ህይወት ለመመስረት ብዙ ፈተናዎች ስላሉ ውጣ ውረዶች ስላሉ ከቋንቋው ጀምሮ ከባህሉ ጀምሮ ከመኖሪያ ሁኔታዎች አለመመቻቸት ጀምሮ ብዙ ፈተናዎች ስላሉ ከስነ ጽሁፍ ያርቃል፣ ከንባብ ያርቃል። የቋንቋውን ራሱ የማንበቡ አቅምም እየተዳከመ ቃላትን እንደ በፊቱ በሰፊው ስለማንጠቀምባቸው የመቀነስ ነገር ነው ያለው። ከረጅም ጊዜ በኋላ እንግዲህ ነው ይህንን መጽሐፍ የሞከርኩት። እንደ ጀማሪ ሆኜ ነው እንደገና የምነሳው፣ ለአንድ አምስት ስድስት ዓመታት በላይ አቁሙ ስለነበረ ጀማሪ ሆነ ነው ምለዚ ልምምድ ስለሌለ እንደገና አንድ አዲስ ነው የሚጀምረው። አንተ እንደሱ አድርጎ ይሰማሃ እንጂ የግጥም መድብህን ላገላበጠ ያን የለመዱትን ለዛ ያላቸው በቀልዳቀልድም በቁም ነገርም ጠለቅ ያሉ የህይወት ጥያቄዎችን የሚያነሱ ግጥሞችህን የማየት እድል ያገኛል። ባሻሸብር በጀርመን የባሻሸብር በአሜሪካ የመንግስቱ ለማ ለየት ያለ ታሪካዊ ግጥም እንዳነቃቃህ መነሻ እንደሆነ አንተም ታመላክታለህ፣ ርዕሱም ይጠቁማል። እስኪ በግጥም እያዋዛን እንጫወት። መግቢያችን ላይ ኑዛዜ የተሰኘችውን ጠያቂ በቀልዳቀልድ ለዛ ከህልፈት ጋር የተገናኘን ድንገት በግሩም ግጥም ተርከኸዋል፣ እሱን ተመልክተናል። እስኪ አሁን ደግሞ ትላንትና ማታ የተሰኘችውን ግጥምህን አንብብልንና ጨዋታችንን እንቀጥል። ትላንትና ማታ ከሼክስፒር ጋራ ቡና እየተጠጣ ውሽኪን ቦድካ ከፍቶ ጨዋታ እያመጣ ከበደ ሚካኤል ቅኔን እየፈቱ ጸጋዬ ሲሟገት ካብዬ መንግስቱ እኔም ተቀምጬ በመካከላቸው ታገልን ወንድዬን በውቄን ስሰማቸው ስሙን የዘነጋው ገጣሚም አብሯቸው አያሙሌ እንደ ዶፍ ቅኔውን ሲያዘንብ ዮሐንስ አድማሱ ቃል ሲሜድ ቃል ሲክብ ዮፍታሄ ንጉሴን ግዕዝ ሲያነበንብ ጋሽ ፈቃድ አዘዘ ምናቡን ሲያባብል አረጋሽ ቃላትን ስትቋጥር ስትፈትል ገሞራው ዘንድሮም አመፅ ሲያቀጣጥል ደበበ ጅብራንን ከፊቱ አስቀምጦ ወዲህ ክፍሌ አቦቸር ጎኔ ተመስጦ ከበደች ሩሚ ከመቅደስ ጀንበሩ ከለምን ሲሳይ ጋር ባንክሮ ሲያወሩ ገብሬና ሰይፉ ሳቅ እየፈጠሩ ግጥም ስትሞሸር በየገጥሙ አደሩ። ቡናና ወግ ይዘው ከቦ ሲጫወቱ ጋሻ በራ ለማ ካያልነህ ሙላቱ። አለም ፀሐይ ደግሞ ከጥግ ላይ ቆማ ላስቴር ግጥምና ዜማ ስታስማማ። በዚህ ሕልሜ መሃል ጥሞኝ የነበርኩት ከኑሮዬ ይልቅ እንቅልፌን ወደድኩት። ከኑሮዬ ይልቅ እንቅልፌን ወደድኩት። ግሩም ግጥም ነው። ወደኋላም ወደፊትም ከውጭውም ከሀገር ውስጥም ከአንተ ዘመንም ገጣሚዎች ታመጣ አለ። በምትረክበት እና ትናንት ማታ በተገናኙበት ግጥም ሰለሞን በአጋጣሚ የአምሃ አስፋውን ርዕሱ ተዘንግቶኛል። ኒው ኦርሊንስ የሚባል የዩናይት ስቴትስ ከተማ ውስጥ ኢትዮጵያውያን ገጣሚያን ያመሹበትን የግጥም ምሽት ከአጻጻፋቸው ጋራ ከሄደበት ረጅም ጎዳና የነዳበትን ጨምሮ የሚተርክበታለሁ። የማየት እድል ገጥሞ ይሆን? አይ ለመጀመሪያ ጊዜ ነው ካንተ የሰማሁት። እንደዚህ ቢሆን ኖሮ ምናልባት መነሻ ጠቅስ ነበር። ልክ እንደ ባሻ ሽብር በጀርመን ጥቀሴ ብዬ ጠቅስ ነበር። እንደዚህ አይነት አላነበኩኝም፣ አላየሁም። ግጥማችሁ ለየቀል ነው። ራሱን የቻለ ነው። እሱ ግጥሞችን ያነሳህ እና ፀጋዬ በራሱ መንገድ ሰይፉ መታፈሪያ ደግሞ በራሳቸው መንገድ ሲሉት ያሳያል። እንደው እንደ ግጥም ለጨዋታ ማለው እንጂ አምሃ አስፋው ይላላ ደነቦ እና ሌሎች በርከት ያሉ መጽሐፎች ጻፈ ገጣሚና ደራሲ ነው። ታውቀዋለህ ብዬ ገምታለሁ። ሰለሞን ወደ አንተ ስራዎች እንመለስና ታሪኮች አሏቸው። አንዳንድ ጊዜ በግጥሞች ታሪክ ትነግረናለህ ስለ ሕይወት ጥያቄዎች ታነሳለህ። ቀደም ብዬ እንዳልኩት አጫጭሮቹም ረጃጅሞቹም ውስጥ እንዲሁ የሚመረምረውን የግጥምን ኃያል አቅም የሚያሳየውን እናያለን። ለምሳሌ እንቆቅልሽ አለ በምትለው ምጥን ግጥም እላለሁኝ እንጂ እንዲያው ገባኝ ገባኝ እንኳንስ ያልገባኝ የገባኝ ያልገባኝ ያልገባኝ ሲገባኝ መቼ ገባኝ ገባኝ ትላለ። ስለ እውቀትና ነገሮችን መረዳታችንን የምንወስድበትን መንገድ ራሱ ጥያቄ ውስጥ ከተዋለ ትል እንኳን በሚለው ሌላ ግጥምህ እስቲ የቱ ይሆን የእኛ መልካም ሥራ ትል እንኳን እንዳቅሙ ምሽት እያበራ ስትል ትፈትናለ። አንዳንዶቹ ቅድም እንዳልኩት በታሪክም ገፍተው ብዙ ነገሮችን ያነሳሉ። እንደ ዘይቤ የምትመርጠው መንገድ አለ። ለግጥም የሚያነሳሱ ሁኔታዎች፣ ሐሳቦች፣ የሚኮረኩሩ ጭብጦች ምን ይሆኑ? ብዙ ጊዜ ተደጋግሞ የሚመጣ ነገር ካለ፣ ብዙ ጊዜ ተደጋግሞ የሚመጣ ነገር የእኔ ትዝብቶች ናቸው። ለምሳሌ የሆነ የሚገጥመኝ ነገር፣ ትንሽ ነገር ሰው አሁን ወዲያው ሊረሳው የሚችለው ነገር እኔ ጋር አንዳንዴ ይቆያል። ሰው የሆነ ነገር ተናግሮ ወይም አድርጎ ካየሁን ለአንዳንዶች ያ ነገር በቀላሉ የሚረሳው ሊሆን ይችላል። እኔ ጋ ግን ጥሏቸው የሚያልፈው ነገር አለ ወይም የሚሰጠኝ ትርጓሜ አለ እና ለዛ ነው ለምሳሌ አሁን በቅርቡ የአፍሪካ ፌስቲቫል ነበር አንድ ከተማ ላይ እዛ ሰው ሲደሰት፣ ሲጨፍር ምን ሲል ምን ሲል ምን ሲል ደስታን ሰዎች ሲፈልጉ አይ ነበር። እዛ ጋር በዳንስ ይሁን በሙዚቃ ይሁን በምናምን እንዴት ምንድን ነው የሚያደርጉት ስል ደስታን ነው እየፈለጉ ያሉት። ና እውነት የሰው ልጅ ደስታን ይፈልጋል። ና ሁላችንም እንፈልጋለን። ብዙ ጊዜ ግን ደስታን ስንፈልጋት የቺ ደስ ሀጢያት እግር ስር ሆና ትገኛለች። እና ለምንድን ነው የምትገኝ ግን ሳይሽ ስፈልግሽ እንትን ስልሽ ለምንድን ነው ሀጢያት እንደዚህ አይነት ግጥም ጽት ያለው አሁን ሰሞኑን ማለት ደስታን እንፈልጋታለን ያቺ ደስታ ግን እኛን ለመጣሊው ለምን እንደሆነ ኃጢአት ጉያ ሰርቶ ወርቃለች። እና እንደዚህ የማያቸው ነገሮች፣ የሚታዘባቸው ነገሮች ወደ ግጥም ይኮረኩረዋል። የራሴንም ህይወት ናሳዝነኝም። አዎ እንደዛ ነው መነሻዎች፣ አብዛኞቹ የራሴ ህይወት ነጸብራቆች ወይም እይታዎች ናቸው። ግሩም ግጥሞችህን፣ የመጀመሪያውን መጽሐፍህን ነው ቀደም የያየሁት፣ እውነትን ስቀሏት በ2001 ዓ ም የተታተመ ግሩም፣ ለዛ ያላቸው እንዳልኩት የህይወትንም ጥያቄ የሚጠይቁ በምታየውም በሚሆነውም ላይ የተለየ ትኩረት የሚስቡ ነገሮችን እናያለን። እስኪ አንድ ግጥም ከዛ መድብልህ አንብብልንና ወደ ምድልሳችን እናምራ። ስንቅ የሚያቀብሉኝ እስረኞቹ ናቸው ይላል። በዚህ ፕሮግራም ላይ ምናልባት ከአንድ ጊዜ በላይ ልበለው፣ በተደጋጋሚ ያነበብነው ይመስለኛል። የዚህ ፕሮግራም የራዲዮ መጽሄት ተከታታዮች የሚያውቋት ግጥም ናት። እስኪ ባንታ እንደበት ደግሞ እንስማት ይህም የተጻፈበት ያው በዛን ጊዜ በሀገራችን በነበረው መንፈስ ብዙ እንደዛ አይነት ስሜት ይሰማን ነበር። በነበረው ስርዓት እስር ቤት እንጠይቅ ነበር ጋዜጠኞችን፣ ለነፃነት ለፍትህ ሲታገሉ የነበሩ እስር ቤት የወደቁ ወገኖቻችን ነበሩና፣ ማን የታሰረው ሲባል እውነት እነሱ ናቸው። እነሱ የልባቸውን ጽፈው የልባቸውን ተናግረው ተቃውመው እስር ቤት ናቸው ግን በፍርሀት በተለያየ ነገርም ተሸበበን ውጭ ቆመናል። እናምንበትን ነገር ሳንናገር በውስጣችን ብቻ እያንጎራጎርን በሹክሹክታ እንትን እያለን፣ እነዛ ሰዎች ነፃናቸውን የልባቸውን ተናግረዋል፣ ተቃውመዋል። ወጥቶ በአደባባይ ስለ ሕዝብ መገፋት እምል ስሜት ፈጠረብኝና የዘመኑን መንፈስ የያዘ ነበረ ስጽፈው። በእርግጥ አሁንም አገር ቤት ተመሳሳይ ነገር ነው ያለው እና ከዛ አኳያ የተጻፈ ነው ርዕሱ ስንቅ የሚያቀብሉን እስረኞቹ ናቸው። እስረኛ ነኝ ኔ መብቱ የጎደለ ነጻ እርግብ ለመሆን ከቶም ያልታደለ፣ በአጥር በጠመንጃ በዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ፣ ታስሬ ይኖራለሁ በመጽሐፍ ቅጠል ዓለምን እያየሁ። የለም ነፃ ሰው ነኝ እስረኛ አይደለሁም፣ ጭንቅና ሰቀቀን ከኔ ጋራ የሉም እታሰሪ ይሆን ወይ ብዬ መሽ ልፈራ ታሰር ያለሁና ከራሴ እውነት ጋራ የሚዳቋ ስጋት ጭንቅ የሞላባቸው የታሰሩትማ በደጅ ያሉ ናቸው። እኔ ነፃ ሰው ነኝ ያሻኝም ሰርቼ፣ የልቤን አውርቼ፣ ይኸው እዚህ አለው ነፃነት አግኝቼ፣ የታሰሩትማ በውጭ ያሉ ናቸው። የልብን ለማውራት የልብን ለመስራት ወኔ ከዳቸው የሚደናበሩ በገዛ ጥላቸው። እኔ ነፃ ሰው ነኝ፣ የታሰሩትና ያልታሰሩት ናቸው። ባሻሸብር በጀርመን ከተሰኘው አዲሱ የግጥም መድብሉ ጋር ብቁ ካለው ገጣሚ ሰለሞን ሞገስ ጋር የጀምርነው ወግ አድማጮች ለትውውቅና ለቅምሻ ያህል እንጂ ዘለግ ብለን ለመወያየት አልቻልንም። በሚቀጥለው ፕሮግራማችን ታዲያ ዋናው እንግዳችን ሆኖ ብቅ ይላል። ለአሁኑ እናመሰግናለን። እግዚአብሔር ይስጥልን። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጆ ይታየና አሉላ ከበደ ነን። ለአሁኑ በዚሁ ተሰናበትን። ሰላም።